ዩናይትድ ስቴትስ የሚደረግ የመሪዎች መተካካት ሀገሪቱ በኢትዮጵያ ላይ ከምትከተለው ፖሊሲ አንጻር ለውጥ አምጥቶ እንደማያውቅ አንድ አንጋፋ የተቃዋሚ ፓርቲ መሪ ተናግረዋል። በኢትዮጵያ ፓርላማ ለረጅም ዓመታት በማገልገል ቀዳሚ የሆኑት ፖለቲከኛ የአሁኑ የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ ለአሜሪካ ድምፅ ራዲዮ እንዳሉት የኦባማ መውጣትና የዶናልድ ትራምፕ ወደ ዋይት ሀውስ መግባት የሚያመጣው ለውጥ የለም። የአዲስ አበባው ዘጋቢያችን እስክንድር ፍሬ ፕሮፌሰሩን አነጋግሮ የላከው ዘገባ ዝርዝር አለው። ገዢውን ፓርቲ ኢህአዴግንና መንግስትን በሰብአዊ መብት ጥሰትና የፖለቲካ ምህዳሩን በማጥበብ የሚተቹት የኢትዮጵያ ተቃዋሚዎች ዩናይትድ ስቴትስን ከመሳሰሉ አጋሮች የሚጠብቁት ብዙ ነው። ዩናይትድ ስቴትስ ከገዢው ፓርቲና መንግስት ጋር ያላትን ቅርብ ግንኙነት ተጠቅማ ጫና ማሳደር እንደምትችል እነዚህ ተቃዋሚዎች ያምናሉ። እናም ተቃዋሚዎች የዩናይትድ ስቴትስን አስተዋጽኦ የሚለኩበት አንዱ መንገድ በመንግስት ላይ የምታደርገው ግፊትና ጫና መጠን ነው። ፕሮፌሰር በየነ ጴጥሮስ የፓርላማ አባላት ከነበሩ የተቃዋሚ መሪዎች ውስጥ ለረጅም ዓመታት በማገልገል ቀዳሚ ናቸው። በአሁኑ ሰዓት ደግሞ ዋነኛውን የተቃዋሚዎች ስብስብ መድረክ በሊቀመንበርነት ይመራሉ። በዩናይትድ ስቴትስ የሚደረግ የፕሬዝዳንቶች መቀየር በኢትዮጵያ ላይ የሚከተሉትን ፖሊሲ ሲቀይር አላስታውስም ይላሉ። የፕሬዝዳንት ባራክ ኦባማን የስልጣን ዘመን በምሳሌነት በመጥቀስ የአሜሪካን የውጭ ፖሊሲ ኦባማም ፕሬዝዳንት ሆነው ቆዩ። አሁን ዶናልድ ትራምፕም ስልጣን ተረከቡ። እኔ በኢትዮጵያ የፖለቲካ ሕይወት ውስጥ ብዙ ለውጥ ያመጣል ብዬ አልገምትም። ምክንያቱም ፕሬዝዳንት ኦባማን እንደውም ሰው በጣም አጋን ነው ለኢትዮጵያም ለአፍሪካም በጠቅላላው ወገንተኝነት ይኖራቸዋል፣ ብዙ ለብጥም እንዲመጣ በያገሩን ምንድን ነው ገዥዎች ላይ ተጽዕኖ ማሳረፍ ይችላሉ የምል ተስፋ ነበረው። የአፍሪካ ዝርያ ስላላቸው ከዚያም ወገንተኝነት ያሳያሉ የምል ነበረው። ያ እንግዲህ አንዳንዶቹ በጣም አምረው ይህንን ነው ሳያደርጉ ቀሩ። ምንም አስተዋጽኦ አያደርጉም የምል አቋምም ወስደው አምረው የሚናገሩ ሰዎች የፖለቲካ ነው አዋቂዎች ወይም ተንታኞችም ያጋጥሙኛል ስለዚህ ይሄ የአሜሪካንን የውጭ ፖሊሲ ነው ይዘቱን አካሄዱን ጠንቅቆ ካለማወቅ የሚመጣ እንደ ባዶ ተስፋ የማድረግ ነው እናም የትኛውም የዩናይትድ ስቴትስ ፕሬዚዳንት ቅድሚያ የሚሰጠው ለሀገሩ ጥቅም ነው ብለዋል ፕሮፌሰር በየነ አሜሪካን ፖሊሲ ማንም ፕሬዚዳንት መጣ ማንም ያው የአገራቸውን ጥቅም የሚያስከብር እርምጃዎችን መውሰድ ያንን ማደፋፈር እንጂ የአንድ ሀገር አመራር ፈላጭ ቁራጭ ሆነ፣ ዜጎቹን የሚያንገላታ ሆነ፣ ይሄ ሁለተኛ ቦታ የሚሰጡት ነው። እንዲሁ አስተያየት ይሰጣሉ እንጂ በዚያ ምክንያት ከየትኛውም ሀገር ጋር እንደማይጣሉ ይሄ ግልጽ የወጣ እኮ የራሳቸው ታሪክ የሚያሳይ ነው። ስለዚህ ዶናልድ ትራምፕም ቢሆኑ ከኦባማ ብዙ ተጠብቆ ምንም እንደታጣ እሳቸው ደግሞ እሳቸው ምንም አይጠበቅም ተብሎ ከዚያ መነሳት ነው የሚሻለው። ምንም አይጠበቅም እ ምንም አይጠበቅም ብለን ከዚያች በላይ ደግሞ ምን ሊታይ ይችል እንደሆነ ትራምፕ ብቻ አይደለም፣ ትራምፕን የከበቡ እነዚህ የሚሾሟቸው ጦረኞች ከበርቲዎች ሁሉ የተሰባሰቡበት ለቀረው ደሀ ህዝብ፣ ወደኋላ የቀረ ህዝብ ልብ ይኖራቸዋል እዚያ ኔ ማርዳት ምን ለሰብአዊነት ቦታ ይኖራቸዋል የሚል ግምት መውሰድ በጣም የዋህነት ነው። እና አሜሪካን እንግዲህ ከኢትዮጵያ ጋር የዚህ የጽንፈኛ ሽብርተኛ ኃይሎችን የመከላከል የምለው አጀንዳ በዶናልድ ትራምፕ ጊዜ እንደውም በርትቶ ይቀጥላል ብዬ ነው ባስበው። እንደውም በርትቶ ይቀጥላል። እና በዚህ ረገድ የሚያደርጉትን ግንኙነት ከድሮም አብልጠው አጉልጠው ይቀጥሉበታል የሚል ግምት አለኝ። ተመራጩ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ከባራክ ኦባማ ስልጣን የሚረከቡት ከሁለት ሳምንታት በኋላ ነው። የመንግስትን ጨምሮ ተጨማሪ አስተያየቶችን በሌላ ዘገባ ይዤ ቀርባለሁ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ